በተያዘው የክረምት ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላትና የመሬት መንሸራተትን የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን በበኩሉ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ የሚችሉባቸውን አካባቢዎች በመለየት ነዋሪዎች ቅድመ ጥንቃቄ እንዲያደርጉ አሳስበዋል። የዚህን ጉዳይ ዝርዝር ዮናታን ዘብዲዮስ ይዘዋል። በተያዘው የክረምቱ ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላትም ጎርፍና የመሬት መንሸራተት የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ትላንት ረቡዕ ሐምሌ 23 ቀን 2016 ዓ ምት በፌስቡክ የማኅበራዊ ትስስር ገጹ አስታውቋል። በወርሃ ሰኔ አስገምግሞ በወርሃ ሐምሌ ጫን ብሎ የሚቀጥለው የክረምቱ ዝናብ ከነገ ሐምሌ 23 ቀን ጀምሮ ለተከታታይ አስር ቀናት በከፍተኛ መጠን እንደሚጥል የጠቆመው ኢንስቲትዩቱ ከወዲሁ አስፈላጊው ጥንቃቄና ዝግጅት እንዲደረግ አሳስቧል። እንደ ኢንስቲትዩቱ መግለጫ በቀጣዮቹ አስር ቀናት በተለይም የምዕራብና የሰሜን ምዕራብ የሰሜንና የሰሜን ምስራቅ እንዲሁም መካከለኛው የአገሪቱ አካባቢዎች ከፍተኛ የዝናብ መጠንና ስርጭት እንደሚኖራቸው አመልክቷል። አልፎ አልፎ በሚኖሩት ቀናት እርጥበት አዘለ አየርና ደመና በምዕራብ በሰሜንና በመካከለኛው የአገሪቱ ስፍራዎች ላይ በ24 ሰዓታት ውስጥ ከ30 ሚሊሜትር በላይ ከባድ መጠን ያለው ዝናብ ሊያስከትል እንደሚችል የብሔራዊ ሜትሮሎጂ ኒስቱ ጠቁሟል። በእነዚሁ መጪ አስር ቀናት ውስጥ ከትግራይ ክልል በምስራቃዊ፣ በማዕከላዊ፣ በሰሜን ምዕራብ፣ ምዕራባዊና በምስራቃዊ ማዕከላዊ ሰመን ምዕራብም ምዕራባውና የደቡብ ምስራቅ ዞኖችም ከአማራ ክልል ሰሜናዊም፣ ደቡባዊና የምዕራብ ጎንደር ዞኖች፣ በሰሜናዊ በምዕራባዊና ምስራቃዊ ጎጃም ዞኖች፣ በዋግኸምራና በአዊ ብሔረሰብ አስተዳደር ዞኖች፣ በባህር ዳር ዙሪያም፣ በሰሜንና በደቡብ ወሎ ዞኖች፣ በሰሜን ሸዋ ዞንና በኦሮሞ ብሔረሰብ ልዩ ዞን መካከለኛና ከባድ ዝናብ ሊኖር እንደሚችል ገልጿል። ከአፋር ክልል ቅልበቲ ፈንቲ፣ ሀሪና ጋቢ ዞኖች፣ ከበንሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ማዕኮሞና ካማሽ ዞኖች ከጋምቤላ ክልል ኒዮር አኝዋክና ማጃንግ እንዲሁም የኢታንግ ልዩ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ አስታውቋል። ከኦሮሚያ ክልል የቡኖ በደለና የልባቡር ዞኖች፣ የጅማ ምስራቅና ምዕራብ ወለጋ፣ ሁሩ ጉድሮና ቀለም ወለጋ ዞኖች፣ ሰሜን ሸዋ ምዕራብ፣ ደቡብ ምዕራብና ምስራቃዊ ሸዋ ዞኖች፣ አርስና ምዕራብ አርስ ዞኖች፣ ምዕራብ ሀረርጌ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ብሏል። በተመሳሳይ አዲስ አበባም፣ ድረዳዋና ሀረሪ ከማዕከላዊ ኢትዮጵያ ክልል ጉራጌ፣ ምስራቅ ጉራጌ፣ ሀዲያ፣ ሀላባ፣ ካምባታ፣ ስልጤና የም ዞኖች፣ ጠንባሮ፣ ቀበናና ማረቆ ልዩ ወረዳ ሰሞኑን የጣለው ዝናብ ባስከተለው የመሬት መንሸራተት የስድስት ሰዎች ሕይወት ከጠፋበት ከደቡብ ምዕራብ ኢትዮጵያ ክልል ደግሞ የዳውሮ የከፋ የሸካም ቤንች ሸኮና ኮንታ ዞኖች በተመሳሳይ አደጋ በመቶዎች የሚቆጠሩ ሰዎች ከሞቱበት ከደቡብ ኢትዮጵያ ክልል ደግሞ የወላይታ፣ የጎፋም፣ የጋሞ ጌዲኦና ባስኬቶ ዞኖች እንዲሁም የ11 ሰዎች ነፍስ በጠፋበት በሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ በመግለጫው ጠቁሟል። ሌሎች የኢትዮጵያ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ በበኩላቸው የክልሉ አብዛኞቹ ወረዳዎች ለመሬት መንሸራተት ተጋላጭ መሆናቸውን ጠቅሰው አካባቢዎችን በስም ዘርዝረዋል። ናዳ በጣም የሚጠበቀው አንደኛ ጋሞ ዞን ላይ ነው። ሰፊ ወረዳ ያለው ስድስት ወረዳዎች እነዚህም ገረሴ፣ ቦንኬ፣ አርባም ዙሪያ፣ ጋጮ ባባ፣ ዲታ እና ጋራማና ወረዳዎች ላይ በጣም ጥንቃቄ ያስፈልጋል። ሁለተኛው ወላይታ ዞን ነው። ወላይታ ዞን ላይ ኪንዶ ኮይሻ፣ ኪንዶ ዲዳዬ፣ ካውኮሻና ኦፋ ወረዳዎች በጣም ለናዳ ተጋላጭ ናቸው እና ጥንቃቄ ያስፈልጋቸዋል። እነዛ ወረዳዎች ላይ የተለዩ ቀበሌዎች አሉ። በሶስተኛ ደረጃ ጎፋ ዞን ገዘ ጎፋ አሁን ሰዎች የተጎዱበት ወረዳን ጨምሮ መሎ ጋዳና፣ ማላኮዛ ወረዳ፣ ኮይዳ ወረዳና ከደንባ ጎፋ ወረዳ ጥቂት ከፈለያት በጣም ጥንቃቄ ማድረግ ያለባቸው ናቸው። አቶ ጋንታ ከተፈጥሯዊ የመሬት አቀማመጣቸውና ከክረምቱ ዝናብ ቀጣይ ተነሳ ለጎርፍ ተጋላጭ ናቸው ያሏቸውንም የክልሉን ዞኖችና ወረዳዎችንም ለይተው አብራርተዋል። ያስነዚያን ጋቶ ማመርና በነጻማዊ ወረዳዎች ናቸው። እንዲሁም ከአሪ ዞን ጂንካ ዙሪያ ጎርፍ ተጋላጭ ነው። ሌላኛው ጋሞ ዞን ነው። ጋሞ ዞን አርባ ምንጭ ዙሪያ ወረዳ፣ ምዕራብ አባያ ወረዳ በጣም ተጋላጭ ናቸው። ኩላይታ ዞን ላይ ዱጉና ፋንጎ ወረዳ፣ ደንባ ጎፋ እና ኦይዳ ሳውላ ከተማ ዙሪያ ቀበሌያት በጣም ተጋላጭ ስለሆኑ ህብረተሰቡ ጥንቃቄ ማድረግ አለበት። ሰው ላይ ጉዳት እንዳይደርስ ማንኛውንም ጥንቃቄ የዞን የወረዳ አመራር አጠቃላይ ህብረተሰቡ ማድረግ ማድረግና ራሱን መጠበቅ አለበት የሚል ማሳሰቢያ ያለኝ። የክልሉ መንግስት አደጋውን አስቀድሞ ለመከላከልና ጉዳቱን ለመቀነስ እንዲቻል በጎፋ በጋሞም በወላይታና በደቡብ ኦሞዞኖች ለአደጋ ተጋላጭ የሆኑም የህብረተሰብ ክፍሎች አካባቢያቸውን እንዲለቁና ወደ ሌላ ስፍራ እንዲዘዋወሩ ማድረጉንም ኮሚሽነሩ ተናግሯል። ጎፋ ዞን ላይ በገዘ ጎፋ ዳዳ ታልቼ የሚባል ቀበሌ ላይ እንዲሁም ነጻዛ ተዳላ ከሆኑ አካባቢ ወደ አማሮ አዛውረን ሰዎችን ማስፈር ችለናል። በመለ ወረዳ እንዲሁም ሌሎች ወረዳዎች ላይም ስራዎች ተዘርቷል። በደቡባዊ የኢትዮጵያ አካባቢዎች ባለፉት ሁለት ሳምንታት ውስጥ የጣለውን ከባድ ዝናብ ተከትሎ በተቀራራቢ ቀናት ውስጥ የተከሰቱ የተለያዩ አራት አደጋዎች በመቶዎች ለሚቆጠሩ ሰዎች ሕይወት እልፈትና ለከፍተኛ የንብረት ውድመትም መንስኤ ሆነዋል። የክረምቱ ዝናብ ጫን ብሎ መቀጠሉን ተከትሎም አሁንም ተመሳሳይ አደጋዎች ሊከሰቱ እንደሚችሉም የሚነሱ ስጋቶችን ጠቅሰን በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም